አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። በኢትዮጵያ ሶማሌ ክልል ከባድ ድርቅ እንዳለ ተዘገበ ለአስከፊ ድህነትና በሽታ መፍትሄው ጠንካራ የጤና ጥበቃ ስርዓት መዘርጋት እንደሆነ ተጠቆመ የሚሉትን ርዕሶች ነው። መዛሬው ቅንብራችን የምንመለከተው ስለ ሰብአዊ ጉዳይ ዜናና ትንታኔ የሚያቀርብ የዜና አገልግሎት አይሪን ኢትዮጵያ ውስጥ በሶማሊያ ክልል ስላለው አስከፊ ድርቅ ዘግቧል። ራሳቸውን የቻሉ ኩሩ ሰዎች የነበሩት አርብቶ አደሮች ለመኖር ሲሉ በመንግስት ረድኤት ላይ ለመተማመን ተገደዋል። እድለኛ የሆኑት አርብቶአደሮች የምግብና የውሃ ረድኤት ያገኛሉ። በቀላሉ በማይደረስባቸው አካባቢዎች በግብታዊነት የሚሰፍሩት አብዛኞቹ አርብቶአደሮች ግን የሚያገኙት ነገር የለም ይላል አይሪን ላይ የወጣው ጽሁፍ። በወጉ ካልተመሰረቱት የተፈናቃዮች ሰፈሮች ወጣ ብሎ የሞቱ ግመሎች እንደሚታዩም ጽሁፉ አክሏል። የሰማንያ ሁለት ዓመት ዕድሜ ሽማግሌ አብዲካሪም ልጅ እያለሁ እንኳን እንዲህ አይነት ድርቅ ስለተከሰተበት ሁኔታ ሲወራ ሰምቻ አላውቅም ማለታቸውን አይሪን ጠቅሷል። በአፍሪካ ቀንድ ሀገሮች ለሦስት ዓመታት ያህል በተከታታይ በቂ ዝናብ ባለመገኘቱ ሰዎች ችግር ላይ ወድቀዋል። በሶማሊያና በየመን ረሃብ ይገባል የሚል ስጋት አለ። የኢትዮጵያ ደቡብ ክፍል በተጠቀሱት ሀገሮች ያለውን ድርቅ የአባባሰው ግጭት ባለመኖሩ የድርቁ ሁኔታ እዛ ላይ ባይደርስም አደጋው ቀላል ነው ማለት እንዳልሆነ ጽሑፉ ያወሳል። አብዛኞቹን ከብቶቻቸውን በማጣታቸው ለክፉ ቀን ያስቀመጡትን ገንዘብ የተረፉትን እንስሳት ከሞት ለማትረፍ እንደተጠቀሙበት በህፃናት አድኑ ድርጅት የሰብአዊ ጉዳይ ሥራ አስኪያጅ ቻርሊ ሜሰን መግለጻቸውን ጽሑፉ ጠቅሷል። ያላቸውን ንብረት ሁሉ ያጡት ደግሞ ያላቸው አማራጭ ምግብና ውሃ ወደሚቀርብበት የመንግሥት የረድኤት ቦታ መሄድ ብቻ ነው ሲሉ ማከላቸውን ጽሑፉ አውስቷል። የሶማሊያ ክልል የኢኮኖሚ ጀርባ አጥንት ከብቶች ናቸው። በአካባቢው ያሉት አርብቶ አደሮች በሁለት ሚሊዮን ዶላር የሚገመቱ የቀንድ ከብቶች፣ በጎች፣ ፍየሎችና ግመሎች እንዳለቁባቸው ይገመታል። ይህ ማለት ደግሞ የኑሯቸው አካል የሆነውን ወተትና ስጋ አያገኙም ማለት እንደሆነ ጽሑፉ ያወሳል። ባለፈው ዓመት ኢትዮጵያ ውስጥ በኤልኒኖ ሳቢያ በተከሰተው ድርቅ ምክንያት አስር ሚሊዮን የሚሆኑ ሰዎች ችግር ላይ የወደቁ ቢሆንም መንግሥት ከዚህ በፊት ተደርጎ በማይታወቅበት መልኩ 700 ሚሊዮን ዶላር መድቦ ዓለም አቀፍ ማህበረሰብ ደግሞ 1.8 ቢሊዮን ዶላር በማቅረቡ ሕይወት ለማትረፍ የሚያስፈልገው እርዳታ እንደተገኘ አይሪን ላይ የወጣው ጽሑፍ ጠቅሷል። የኢትዮጵያ መንግስት በሚገባ የተደራጀ በዓለም ባንክ የሚተዳደር ሴፍቲኔት የተባለ በድህነት የሚኖሩትን ዜጎች የሚረዳበት ፕሮግራም አለ። በአብዛኛው ገንዘብ ለስራ በተባሉ ውጥኖች ነው የሚሰራው። ይሁንና ይህ ፕሮግራም የአሁኑን አይነት ባልታሰበ ድርቅ ምክንያት የሚከሰቱትን ችግሮች አያካተትም። ለእንዲህ አይነቱ ድርቅ የተለየ ፕሮግራም አለ። በፕሮግራሙ መሰረት በወቅቱ ድርቅ የተጎዱትን ሁሉ ለመመዝገብ እየታገለ ነው። በአሁኑ ወቅት በሶማሌ ክልል የመንግስት እርዳታ የሚገኝባቸው 58 ሰፈሮች አሉ። ይሁንና እነዚህ ከ222 የሰፈራ ቦታዎች ጥቂቶች ናቸው። በዓለም አቀፍ የፍልሰት ድርጅት የተጠቀሱ 400 ሺህ ተፈናቃዮች እንደሚገኙባቸው ጽሑፍ አውስቷል። ከሰፈራዎቹ 40 ከመቶ የሚሆኑት የምግብ ተደራሽነት እንደሌላቸው፣ 30 ከመቶዎቹ ደግሞ በ20 ደቂቃ የእግር ጉዞ የውሃ ምንጭ የሚያገኙ መሆናቸውን ስለ ሰብአዊ ጉዳይ ዜናና ትንታኔ የሚያቀርበው የዜና አገልግሎት አይሪን ባወጣው ዘገባ ጠቅሷል። አፍሪካ ዳት ካም የተባለው ድረገጽ ላይ የወጣ አሊኮ ዳንጎትና ቢል ጌትስ በህብረት ያቀረቡት ጽሁፍ ደግሞ በአፍሪቃ የአስከፊ ድህነትና የበሽታ አዙሪት ለማጥፋት ዋናው እርምጃ የሀገሮችን የጤና ጥበቃ ስርዓት ማጠናከር ነው ይላል። በያዝነው ሳምንት አንድ መቶ ሰላሳ ስምንት ሺህ የሚሆኑ የጤና ጥበቃ ሰራተኞች በአምስት የቻድ ሀይቅ ሀገሮች ፖሊዮን ወይም የህፃናት ልምሻ በሽታን ከአፍሪቃ ብሎም ከምድረ ገጽ ለማጥፋት ክትባት ይሰጣሉ። እነዚህ ሰራተኞች በናይጄሪያ፣ በኒጀር፣ በቻድ፣ በካሜሩንና በማዕከላዊ አፍሪቃ በየቤቱ፣ በየትምህርት ቤቶችና በየባቡር ጣቢያዎች እየተዘዋወሩ በየዕለቱ ለሰዓታት ያህል እየተጓዙ የስደተኞች ሰፈሮችንም በማዳረስ ክትባት ይሰጣሉ ይላል ጽሁፉ። የዓለም የክትባት ሳምንትም እንደመሆኑ መጠን በክትባት ለመከላከል የሚቻሉ በሽታዎችን ለማስወገድ መከተብ እንደሚያስፈልግ በዓለም ዙሪያ ያሉት ሰዎች እንዲገነዘቡ ለማድረግ የተቀናጀ ጥረት እየተደረገ መሆኑን የአሊኮ ዳንጎትና የቢልጌትስ ጽሁፍ ያስገነዝባል። ጽሁፍ አያይዞም በአሁኑ ወቅት ናይጄሪያ የፖሊዮ በሽታን በመከላከል ረገድ አስደናቂ ስራ አከናውናለች ይላል። በአንድ ዓመት ውስጥ ተከሰቱ ከተባሉት የህፃናት ልምሻ በሽታዎች በዘጠና አምስት ከመቶ ቀንሳለች። ይሁንና በስድስት የናይጄሪያ ክልሎች በሽታው መዛመቱ አልቀረም። ናይጄሪያ ፖሊዮን በ95 ከመቶ መቀነሷ መልካም ሆኖ ሳለ አንድ የፖሊዮ በሽተኛ እንኳን ካለ በአፍሪቃና በዓለም ዙሪያ ያሉ ልጆች አደጋ ይደቀንባቸዋል ማለት እንደሆነ ጽሑፉ ያስገነዝባል። ፖሊዮን ለማጥፋት በተደረገው ጥረት መሰረት በአሁኑ ወቅት ከመላ አፍሪቃ ፖሊዮ የሚዛመትበት ክልል ቦርኖ የተባለው የናይጄሪያ ክልል ብቻ ነው ይላል ኦል አፍሪካ ድረገጽ ላይ የወጣው ጽሑፍ። ምንንጃይትስን፣ ማለት መንጋጋ ቆልፍን የመሳሰሉት በአሁኑ ወቅት በናይጀሪያና በሌሎች የምዕራብ አፍሪካ ሀገሮች እየተዛመቱ ያሉትን በሽታዎች ለመከላከል ክትባት ወሳኝ ከሚባሉት ዘዴዎች አንዱ እንደሆነ ጽሑፉ አውስቷል። ናይጄሪያ ውስጥ በተመጣጠነ የምግብ እጥረት ምክንያት በየአመቱ ሶስት መቶ ሺህ የሚሆኑ ህፃናት ይሞታሉ፣ በሚሊዮኖች የሚቆጠሩ ልጆች ደግሞ ይቀጭጫሉ። ስለሆነም በአስራ ሁለት የናይጄሪያ ክልሎች ዙሪያ ገንቢ ምግብን የሚያካትት ፕሮግራም አስፋፍተናል ይላል አሊኮ ዳንጎትና ቢል ጌትስ ያቀረቡት ጽሑፍ ሁለቱም በእርዳታ ተግባር የተሰማሩት ባለሀብቶች በሚያከናውኑት ስራ ጠቃሚ ትምህርቶች አግኝተናል በማለት ጠቅሰዋል አንደኛው የህብረተሰብን የጤና ሁኔታ ለማሻሻል ከመንግስት ጋር ከማህበረሰቦች ከሃይማኖትና ከንግድ መሪዎች ከበጎ ፈቃደኞችና መንግስታዊ ካልሆኑ ድርጅቶች ጋር የተሳካ ሽርክና ማድረግ እንደሚያስፈልግ ተምረናል ሁለተኛ መሻሻልን ለማፋጠን አዲስ ነገር መፍጠር እንደሚያስፈልግ ተገንዝበናል። በያዝነው ወር ለምሳሌ በክትባት ተግባር የተሰማሩት ሰዎች አንድ አዲስ ክትባትን የሚሸከም መሳሪያን ይሞክራሉ። አዲሱ ክትባቶችን የሚሸከመው መሳሪያ በጣም ሞቃት አካባቢ ላይም እንኳን ቢሆን የክትባቱ መድኃኒት እስከ አምስት ቀናት ያህል እንዳይበላሽ ያደርጋል። ይህ ግኝት በቀላሉ በማይደረስባቸው ቦታዎች የሚገኙ ህጻናትን ሕይወት ሊያተርፍ እንደሚችል ጽሑፉ አስረድቷል። በመጨረሻም የጤና ጥበቃን ለማሻሻል በሚደረገው ጥረት ትክክለኛና አስተማማኝ ዳታ እንዲኖር እንደሚያስፈልግ መረዳታቸውን ሁለቱ ባለሀብቶች አውስተዋል። ትክክለኛ አሐዝ ካልተገኘ ክትባት ያለቀባቸውን ማህበረሰቦችና የተዳረሰባቸውን ወይም ያልተዳረሰባቸው አካባቢዎችን ለይተው ለማወቅ እንደሚያስችላቸው አሊኮ ዳንጎትና ቢል ጌትስ በህብረት ያቀረቡት ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆየ።